ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን። ይህ ዓለም አቀፉ አድቬንቲስት ሬዲዮ የመጽሐፍ ቅዱስ ጥያቄና መልስ ክፍለ ጊዜያችን ነው። የተወደዳችሁ አድማጮቻችን፣ ይህንም ፕሮግራም በመከታተል ሁል ጊዜ አስተያየታችሁን ስለምትሰጡንና ስለምታበረታቱን እጅግ አድርገን እናመሰግናችኋለን። ዛሬም ደግሞ የእናንተን ጥያቄዎች ይዘን በማጥናት በመመርመርና ለጥያቄዎቻችሁ መልስ በማፈላለግ ከቆየም በኋላ ለዛሬ ይሆናል ብለን ያዘጋጀነውን የእናንተን የጥያቄ መልስ ፕሮግራም ይዘን ቀርበንላችኋል። የተወደዳችሁ አድማጮቻችን ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910828182 ላይ ብትደውሉልን ወይም አጭር የጽሑፍ መልእክት ብትልኩልን ጥያቄዎቻችሁን ለማስተናገድ ዝግጁ መሆናችንን እንገልጽላችኋለን። ዛሬ ወዳዘጋጀነው የጥያቄ መልስ ፕሮግራማችን እናመራለን። በሚኖረን ጊዜ ሁሉ የእግዚአብሔር መንፈስ በመካከላችን ተገኝቶ እንዲያስተምረን ጸሎታችን መሆኑን እየገለጽን የዛሬውን መልስ ለመመለስ ወደ ሚቀጥለውት ፕሮግራማችን እናመራለን። የተወደዳችሁ አድማጮቻችን ዛሬ አንድ አድማጫችን ከደሴ ብርሃኑ ዓለም የተባለ አድማጫችን ወደ ሰባት የሚጠጉ ጥያቄዎችን ልኮልናል እና ጥያቄዎቹን ስንመለከታቸው ሁሉም መሠረታዊ የሆኑ ጥያቄዎች መሆናቸውን ተመልክተናል። ለሁሉም ጠለቅ ያለ መልስ ለመስጠት ተዘጋጅተናል። ዛሬ ግን በመጀመሪያው ጥያቄ ላይ ብቻ በማተኮር የተብራራ መልስ ለአድማጮቻችን ለመስጠት እንወዳለን። ምክንያቱም እንዲህ አይነቱ ጥያቄ የወንድማችን ብርሃን ዓለም ብቻ ሳይሆን የብዙ ሰዎች ጥያቄ በመሆኑ ሰፋ ያለ መልስ መስጠት፣ ማብራራት አስፈላጊ በመሆኑ ዛሬ ይህንን ጥያቄ የመጀመሪያውን ጥያቄ ይዘን ሰፋ ያለ መልስ ለመስጠት ተዘጋጅተን ቀርበናል። ጥያቄው የወንድማችን ብርሃን ደሴ የመጀመሪያ ጥያቄ፣ አማላጅ ማለት ምን ማለት ነው? ማርያም አማላጅ መሆኗን የሚያሳይ ወይም የሚያመለክት ጥቅስ ከመጽሐፍ ቅዱስ እናገኛለን ወይ? ለማርያም የሚገባና የማይገባ ክብር አለ ወይ? እንደገና በመጨረሻ ማርያም ማረጓን የሚያስረዳ ጥቅስ ከመጽሐፍ ቅዱስ ይገኛል ወይ? እኔ እስከማውቀው ድረስ ሄኖክና ኤልያስን ወደ ሰማይ እንዳረጉ በመጽሐፍ ቅዱስ ተጽፏል። እሷስ ማረጓን የሚያረጋግጥ በመጽሐፍ ቅዱስ የተጻፈ ጥቅስ ወይም ማስረጃ አለ ወይ የሚል ጥያቄ ነው። ከመሰረታዊው ነጥብ ልንጀምር ያስፈልጋል። እና የመጀመሪያው መሰረታዊ ነጥብ በዚህ ጥያቄ ውስጥ መመለስ ያለበት አማላጅ ማለት ምን ማለት ነው የሚለው ክፍል ነው። አማላጅ ማለት ምን ማለት ነው? እንግዲህ መጽሐፍ ቅዱሳችን ላይ አማላጅ የሚል ቃል በቃል በአዲስ ኪዳን ውስጥ ተጽፎ የምናገኘው ጥቂት ቦታዎች ነው። ለምሳሌ የመጀመሪያው በሮሜ ምዕራፍ 8 ቁጥር 34 ላይ ስለ ኢየሱስ ክርስቶስ አማላጅነት የሚናገር ስፍራ እዛ ጋ እናገኛለን። ሮሜ ምዕራፍ 8 ቁጥር 34 ቁጥር 34 ላይ እንደውም ከላይ ጀምሮ ብናነበው ከቁጥር 31 ጀምሮ እንዲህ ይላል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ሁሉን ነገር እንዲሁ አይሰጠንምን? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንስ ከሙታን የተነሳው በአብ ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ነውን ወይስ ሰይፍ ነውን? ይላል። እንግዲህ በተለይ ቁጥር 34 ነው የምንመለከተው። ቁጥር 34 ምን ይላል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተውም ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይሄ አንዱ ሲሆን ሌላው ደግሞ በህብራውያን ምዕራፍ 7 ቁጥር 25 ላይ ያለው ነው። በህብራውያን ምዕራፍ 7 ቁጥር 25 ላይ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል ይለናል እና ስለዚህ እነዚህ ጥቅሶች እንደሚያሳዩት ቀጥታ የሚያመላክቱት ክርስቶስ አማላጅ ወይም ደግሞ አስታራቂ መሆኑን ያሳያል እንግዲህ አማላጅ የሚለውን መሰረታዊ ቃል ወስደን ብንመለከት ብዙ ጊዜ አንድ ሰው ሁለት ሰዎች ይጣላሉ ወይም ይቃወማ ይቃወማሉ ስለዚህ አንዱ አንዱን ያስቀይመዋል በዛን ጊዜ ያስቀየመው ወይም የበደለው ሰው እርቅ በሚፈልግበት ጊዜ ወደ ተበደለው ሰው ሄዶ ባክህ ይቅር በለኝ እባክህ ታረቀኝ ብሎ በሚለምንበት ጊዜ የተበደለው ሰው ደግሞ በምንም አይነት፣ እኔ ከአንተ ጋር እንደዚህ አርገኝ በምንም አይነት እርቅም አላረግም ይቅርህም አልልህም ብሎ እምቢ በሚልበት ጊዜ የዛን ጊዜ ይሄ በዳይ ይቅርታ ጠያቂ ሰው ሌላ አማራጭ ይፈልጋል። አማራጩ ምንድ ነው? በሱ በኩል ለምኖ ለምኖ ወዳጁ ይቅር ሊለው ስላልቻለ በሌላ ሰዎች አማካኝነት ይህንን እርቅ ለመፈጸም ምልጃ ይፈልጋል ማለት ነው። የሚያማልደው ሰው ይፈልጋል ማለት ነው። ስለዚህ በጣም ወዳጅ የሆነው ለዛ ለተበዳይ ሰው እጅግ በጣም ወዳጅ የሆነ ቢልክበት እምቢ ብሎ ለያሳፍረው የማይችል ሰው ይፈልግና ወደዛ ሰው ይሄዶ፣ እባክህን አንተ ሰው እገሌ የሚባል ወዳጅ አለህ። እንደው አንተን ብልክ አያሳፍረኝም፣ አንተን እምቢ አይልም። በድየው ነበረ ይቅርታ ብጠይቀው እምቢ አለኝ። ስለዚህ እባክህን እስቲ አንተ ተላክልኝና ይህንን ሰው አማለኝ እና አስታርቀኝ ብሎ ይለምናል ማለት ነው። የዚህን ጊዜ ያ የተለመነው ሰው ደግሞ መካከለኛ ሆኖ ወደዛ ወዳጁ ዘንድ ሄድና ወዳጄ ሆይ አንድ ነገር ልጠይቅህ መጥቻለሁ፣ ታሳፍረኛለህ? ኧረ አንተ አንተማ ለአንተማ በምንም አይነት አላሳፍርህም ይለዋል። እና የዚህን ጊዜ እባክህን እባክህን እገሌ የሚባል ሰው አንተም በድሎህ ወደ አንተ መጦ ይቅርታ ጠይቆህ ነበር፣ አንተም በምንም አይነት አልምረውም ወይም ይቅር አልለውም ብለህ አልታረቅም ብለሃል እባክ ለእኔ ስትል ታረቀው፣ ይቅር በለው ብሎ ይለምነዋል። የዚህን ጊዜ ያ የተበደለ ሰው እኔ በጣም ተበድዬ ነበር፣ ነገር ግን በአንተ መጣብኝ፣ እንግዲያውስ አንተን ከላከብኝ፣ እንግዲህ ምን እላለሁ? ይቅር እለዋለሁ ብሎ ሰውየው እንዲቀርብ ብሎ እንዲቀርብ ተደርጎ እርቁ ይፈጸማል፣ ወይም ይቅር ይለዋልና ማማለድ ማለት እንግዲህ በሰዎቹ በሁለቱ ሰዎች መካከል ተገኝቶ ያስታረቀው ሰውዬ የለመነው ሰውዬ ይሄ መካከለኛው ሰው አማላጅ ተብሎ ይጠቀሳል። ይሄ እንግዲህ በሰውኛ ወይም በሰው ምግባር በዚህ ዓለም የምንመለከተው አካሄድ ነው ማለት ነው። እንግዲህ ጌታችን የኢየሱስ ክርስቶስ ግን አማላጅ የሆነበት ምክንያት እጅግ በጣም ለየት ያለ ነው። የሰው ልጅ ነው የበደለው። የሰው ልጅ ከበደለ በኋላ እግዚአብሔር ነው የተበደለው። መፍትሄው የመጣው ወይም እርቅ እንዲሆን ሐሳብ የቀረበው ከሰው ልጆች አይደለም። መጽሐፍ ቅዱስ ላይ ሄደን በምንመለከትበት ጊዜ እግዚአብሔር እንዲሁ ዓለምን ወዷልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይለናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ስለዚህ እግዚአብሔር ተበድሎ ያለ እንዲሁ የበደለውን በደለኛ የሆነውን ሰው ይቅር ለማለት አንድ ልጁን አሳልፎ የሰጠው እርቅ የፈለገው ማን ነው? እግዚአብሔር እንደሆነ መጽሐፍ ቅዱሳችን ይነግረናል። ስለዚህ እግዚአብሔር አልታረቅም፣ አልፈልግም፣ አማላች ካልተላከብኝ እምብየው ብሎ አላለም። ነገር ግን እግዚአብሔር ለእርቁ መሳካት ይሆን ዘንድ ልጁን ክርስቶስ ኢየሱስን አሳልፎ እስከ መስጠት ድረስ በቀራኒዮ ላይ እንዲሞት ደሙን እንዲያፈስ በማድረግ እኛ ከእሱ ጋር እንድንታረቅ መንገድ የከፈተው ራሱ እግዚአብሔር መሆኑን እንመለከታለን። በሮሜ ምዕራፍ 3 ቁጥር 25 ላይ እርሱም እግዚአብሔር በእምነት የሚገኘውን በደሙ የሆነውን ማሰረያ አድርጎ አቆመ ይላል። በዚሁ በሮሜ ምዕራፍ 5 ቁጥር 9 ላይ በደሙ ከጸደቅን በእርሱ ከቁጣው ድነናልና። ስለዚህ በዕብራውያን መጽሐፍ ውስጥ ሄደን በምንመለከትበት ጊዜ አንድ ቦታ ላይ ደም ሳይፈስ ስርየት የለም ይላል እና በጥንት ጊዜ እግዚአብሔር አስቀድሞ ልጁን ከመስጠቱ በፊት በብሉይ ኪዳን ዘመን በደለኛ የሆነ ሰው በግ ይዞ ይመጣል። ምንም ነውር የሌለበት ንጹሕ የሆነ በግ ይዞ ይመጣል። ተባት በግ ይዞ ይመጣል። ከዛ በኋላ በዛ በተባቱ በግ ላይ እጁን ጭኖ ኃጢአቱን ይናዘዛል። ከዛም በኋላ ከሰውየው ወደ ንጹሕ ወደ ሆነው የዋህ ወደ ሆነው በግ ምንም በማያውቀው በግ ላይ ኃጢአቱ ይተላለፋል። ስለዚህ ኃጢአት የሰራች ነፍስ ደግሞ እሷ ትሞታለች ስለሚል ያ በግ መሰዋት ይሆናል ባልበደለው በደል በሰውየው በደል ምክንያት በጉ መሥዋዕት ይሆናል፣ ደሙ ይፈሳል። ከዛ በኋላ ያንን ደም ይዞ ካህኑ ወደ መቅደስ ውስጥ ይገባና ኃጢአት ሰርቷል ሰውየው ነገር ግን የኃጢአቱ ዋጋ ተከፍሏል ብሎ በሕጉ ፊት ያንን ያቀርባል። ከዛ በኋላ ጸሎት ካደረገለት በኋላ ተመልሶ በመምጣት ሰውየው ኃጢአትን እንዳይሰራ ሁለተኛ ኃጢአት እንዳያደርግ በመንገድ ኃጢአቱ ይቅር ተብለዋል ተብለዋል እንግዲህ በሰላም ሂድ ብሎ ያሰናብተዋል። ስለዚህ የበጉ ደም በመፍሰሱ ምክንያት የበጉ ደም ደግሞ ዋጋ ሆኖ በመከፈሉ ምክንያት ሰውየው ሲድን እንመለከታለን። መጽሐፍ ቅዱሳችንም እንግዲህ ሊያስታርቀን የሚችል አንድ ጌታችን ኢየሱስ ክርስቶስ ብቻ መሆኑን መጽሐፍ ቅዱሳችን ይነግረናል። ምክንያቱም እሱ ወደ ቀራንዮ መስቀል ሄዶ ደሙን ዋጋ ከፍሎ በደሙ አማካኝነት የእኛ ዋጋ ስለተከፈለ የኃጢአት ዋጋችን ስለተከፈለ አሁን እግዚአብሔር ልጆች አድርጎ ሊቀበለን ወይም ያለ ኃጢአት የሆን አድርጎ ሊቀበለን ይችላል ማለት ነው። ስለዚህ በኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስሬት ነው ይላል። ዋው አያችሁ፣ ለእኛ በደል ስሬት ወይም የእኛ በደል ይቅር እንዲባል ከተፈለገ ዋጋ መከፈል ነበረበት፣ ቤዛ መከፈል ነበረበት። መጽሐፍ ቅዱስ ሲያረጋግጥልን ያ ቤዛ በልጁ እንደ ጸጋ ምንም ከእኛ መልካም ነገር ሳይገኝ እንዲሁ በነፃ ማለት ነው። እንደ ጸጋ ባለጸግነቱ መጠን በደሙ የተደረገ ቤዛነት አገኘን እርሱም የበደላችን ስርየት ሆነ። በዚህ ምክንያት በደላችን ሁሉ እንዳይቆጠርብን የሆነበት ዋናው ምክንያት በጌታችን በኢየሱስ ክርስቶስ ደም በተከፈለው ዋጋ መሆኑን መጽሐፍ ቅዱሳችን ይነግረናል። በራ ዮሐንስ ምዕራፍ አንድ ቁጥር አምስትና ስድስት ላይ እንደዚህ ይላል ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን፣ ለአባቱም ካህናት ላደረገን ለዘላለም እስከ ዘላለም ክብር፣ ኃይል ይሁን፣ አሜን፣ አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ በምንም አይነት መንገድ በሰማይም በሆነ በምድር ከምድርም በታች በየትኛውም ስፍራ ማንም ሰው ከእግዚአብሔር ጋር ሊያስታርቀን አይችልም ካለ ኢየሱስ ክርስቶስ በስተቀረ ምክንያቱም የክርስቶስ ኢየሱስ ደም ብቻ ነው ለኃጢአታችን ስሬት ሆኖ የቀረበው። እንግዲህ ወደ ቀራንዮ መስቀል ማን ወጣ? ማን ለእኛ ዋጋ ከፈለ? ዋጋ መክፈል ብቻ ሳይሆን የተከፈለውን ዋጋ ይዞ ሄዶ በአብ ፊት በማቅረብ በእኔ ያመኑትን ሁሉ የዘላለም ሕይወት ስጣቸው ብሎ የእኛን በአብ ፊት ያቀረበ ማን እንደሆነ ማን ነው? መጽሐፍ ቅዱስ ግልጽና ግልጽ የሆነ መልስ ይሰጠናል። እርሱም ጌታችን ኢየሱስ ክርስቶስ ነው ይለናል። በሮሜ ምዕራፍ 5 ቁጥር 11 ላይ አሁን መታረቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን፣ ይላል መታረቅ ያገኘ ነው። በማን ነው? በጌታችን በኢየሱስ ክርስቶስ በኩል ነው። በማንም በኩል አይደለም፣ በጌታችን በኢየሱስ ክርስቶስ በኩል ነው። ወንድሞቼ ና እያቶቼ፣ በጌታችን በኢየሱስ ክርስቶስ አማካኝነት በፈሰሰው ደሙ እርቅ ስለሆነልን ክብር ምስጋና ለእሱ ይሁን። አሁንም ከዘላለም እስከ ዘላለም ለክርስቶስ ኢየሱስ ይሁን። እንቀጥላለን እንግዲህ ቀደም ሲል በደንብ በግልጽ ከመጽሐፍ ቅዱስ እንደተመለከት ነው የሚያስታርቀን ጌታችን ኢየሱስ ክርስቶስ ነው። ማስታረቅም የቻለው የራሱን ደም በማፍሰስ ዋጋ በመክፈል ለእኔና ለኃጢአተኞች ሁሉ ዋጋ በመክፈል በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲያገኙ ይህንን እንዳደረገ እንመለከታለን። አሁን ብዙ ሰዎች የሚሉት አዎ ጌታ ኢየሱስ ክርስቶስማ አዎ፣ ልክ ነው፣ በመስቀል ላይ ደሙን በማፍሰስ አስታርቆናል። ከዛ በኋላ ወደ ሰማይ ከሄደ በኋላ ግን አስታራቂ አይደለም፣ አማላጅ አይደለም፣ አሁን በሰማይ ነግሷል። ስለዚህ አሁን ሌሎች ነው ወደ እሱ ሊማልዱን የሚገባው እንጂ የሚገባ እንጂ እሱ አይደለም ወደ አብ ሊማልደን የሚገባ የሚል መከራከሪያ ያነሳሉ፣ ወይም ይህንን ይናገራሉ። ዕብራውያን ምዕራፍ 9 ቁጥር 11 ጀምሮ ግን በግልጽ ያስቀምጠዋል። ምንድን ነው የሚለው ነገር? ግን ይላል ዕብራውያን ምዕራፍ 9 ቁጥር 11 ጀምሮ፣ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጥና በምትሻለው በእጅም ባልተሰራችም ባልተሰራችው ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች አል ደም አይደለም፣ ይላል እንጂ በፍየሎችና በጥጃዎች ደም አይደለም። ወረድ ብለን ቁጥር 14 ላይ ነውር የሌለው ሆኖ ለዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር ልታመልኩ ከሞት ስራ ሕይወታችሁን ያነጻ ይሆንን ብሎ ይነግረናል። ስለዚህ በግልጽ እንደምንመለከተው ከሆነ ጌታችን ኢየሱስ ክርስቶስ ስለ እኔና ስለ እናንተ ዋጋ ከከፈለ በኋላ መስቀል ላይ የቀረ ነገር ጉዳይ አይደለም። በመስቀል ብቻ ነው ያስታረቀን። በቃ ከዛ በኋላ እሱ ንጉሥ ሆኗል፣ ወይም በሰማይ ነቅሷል። ስለዚህ አስታራቂ አይደለም የሚለው ትምህርት ከዚህ አሁን ከጠቀስኩት ጥቅስ ጋር እጅግ አድርጎ ይቃረናል። ክርስቶስ ኢየሱስ መስቀል ላይ ብቻ በከፈለው ዋጋ አይደለም እሱ ዋናው ጉዳይ ነው። እሱም ባይከፍል ኖሮ ተከታዩ ነገር አይመጣም። ክርስቶስ በመስቀል ላይ መሞቱ ዋና ጉዳይ ነው። ደሙን ማፍሰሱ ዋጋ መክፈሉ ዋና ጉዳይ ነው። ግን እዛ ጋር አያቆምማ፣ እዛ ጋር አያቆምም። ከሞት ከተነሳ በኋላ የራሱን ደም ይዞ ወደ ቅድስተ ቅዱሳኑ ወደ እግዚአብሔር ፊት ሄዷል። ደሙን ይዞ የገዛ ደሙን ይዞ የፍየሎች አይደለም የኮርማዎች ደም አይደለም። ነገር ግን የራሱን ቤዛ አድርጎ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ፣ በገዛ ደሙ ገባ ይለናል መጽሐፍ ቅዱሳችን በደንብ አረጋግጦ። ስለዚህ በገዛ ደሙ ገብቶ ለእኛ ለእያንዳንዳችን ይታይልናል። ቀደም ሲል ባነበብኩት በዕብራውያን ምዕራፍ 7 ላይ ቁጥር 25 ላይ ስለ እነርሱ ሊማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል። ስለዚህ አሁን በሰማይ ነው ያለው ጌታ ኢየሱስ ክርስቶስ የራሱን ደም ይዞ በአብ ፊት ቀርቧል። ስለዚህ በእርሱ በእሱ በኩል ወደ አብ የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል ይላል። ወረድ ብለን በሕብራውያን ምዕራፍ 9 ቁጥር 24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደሆነ ወደምትሆን ቅድስት አልገባምና ነገር ግን ነገር ግን በእግዚአብሔር ፊት ስለኛ ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። አይ ቀጣይ ነው ማለት ነው። ገባ ስለኛ ሊታይ ነው የገባው። እንግዲህ ልብ በሉ ወደ እግዚአብሔር ዘንድ ማንም አልገባም ሊያማልደን የገባ ወይም ለእኛ ይቅርታ ሊጠይቅ በሱ ፊት የሚታይ ማንም የለም ካለ ኢየሱስ ክርስቶስ በስተቀረ ድሮ ሊቀ ካህናቶች በቤተ መቅደስ ውስጥ ምን ያደረጉ ነበር? የበጉን ደም ወይም የፍየሉን ወይም የኮርማውን ደም ይዘው በታቦቱ ፊት ሄደው በጽላቱ ፊት ሄደው በዓመት አንድ ጊዜ ሊቀ ካህኑ ያማልድ ነበረ እና የህዝቡን ሁሉ ኃጢአት ይቅር ለማሰኘት ይለምን ነበረ አሁን ግን ሊቀ ካህናችን ጌታችን ኢየሱስ ክርስቶስ ነው። ኅብራውያን ምዕራፍ 8 ቁጥር 1 ላይ ሄደን ስንመለከት ጳውሎስ ከተናገርነው ነገር ሁሉ ዋናው ይሄ ነው፣ በሰማይ እንዲህ ያለ ሊቀ ካህን አለን። እሱም ጌታችን ኢየሱስ ክርስቶስ እንደሆነ ይነግረናል። ስለዚህ በዚህ በኅብራውያን ምዕራፍ 9 ቁጥር 25 ላይ ሊቀ ካህናትም ሁሉ ይላል በየዓመቱ የሌላውን ደም ማለት የፍየሉን ወይም የኮርማውን ወይም የበጉን ደም ይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልተገባም። እነሱ እንግዲህ በየጊዜው ኮርማ ይታረዳል፣ በየጊዜው ፍየል ይታረዳል፣ በየጊዜው ነው። ክርስቶስ ግን አንድ ጊዜ ነው መሥዋዕት የሆነው። ቁጥር 26 ላይ እንዲህ ቢሆን ዓለም ከተፈጠረበት ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧልና። አንድ ጊዜ ተገለጠልን። ስለዚህ ይሄ እጅግ በጣም ደስ የሚያሰኝ ነው። ቁጥር 28ም ላይ እንዲሁም ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ደግሞ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይለናል መጽሐፍ ቅዱስ። ስለዚህ እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ አንድ ጊዜ ተሰዋ። እንደ በጎቹ ፍየሎቹ፣ በየጊዜው እንደሚሰውት ሳይሆን አንድ ጊዜ ተሰዋ። ከዛ በኋላ የራሱን ደም ይዞ ወደ ቅድስተ ቅዱሳን፣ ወደ አብ ፊት ቀረበ፣ ስለኛ ይታይ ዘንድ፣ ስለኛ ይማልድ ዘንድ፣ ስለኛ ይቅርታ ይጠይቅ ዘንድ። ክርስቶስ ኢየሱስ በአብ ፊት ደሙን ይዞ ቀረበ። በአብ ፊት እንዲህ ይላል እግዚአብሔር አባቴ ሆይ እኔ ለሚወዱኝና ለሚያምኑኝ ሁሉ የኃጢአት ዋጋቸውን በቀራኔው መስቀል ላይ ዋጋውን ከፍያለሁ። ይኸው ደሜ እንግዲህ በእኔ የሚያምኑትን ሁሉ የዘላለም ሕይወት ትሰጣቸው ዘንድ ዋጋውን ይኸው በፊትህ ይዤ ቀርብ ያለው ይላል። የዚህም ጊዜ በምድር ሆነው በጌታ በኢየሱስ ክርስቶስ የሚያምኑ ሁሉ በዚህ ደም አማካኝነት ዋጋ ስለተከፈለላቸው የኃጢአት ይቅርታን ያገኛሉ። ወንድሞቼና እህት ውጪ ሌላ መንገድ የለም። ማንም ቅዱስ ማንም መልአክ ማንም ፍጡር በአፊት ቀርቦ ስለኛ የሚማልድ ወይም ዋጋ የሚያቀርብ የለም። እሱ ጌታችን ኢየሱስ ክርስቶስ ብቻ ነው በመስቀል ላይ ለእኔና ለእናንተ ዋጋ የከፈለው ደሙን ያፈሰሰው። ስለዚህ በአፊት የሚታይልን አማላጃችን፣ ዋጋውን የሚያቀርብልን ጌታችን ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱሳችን በትክክል ይናገራል። ስለዚህ የወንድማችን ብርሃን ዓለም ከደሴ ባቀረብከው ጥያቄ መሰረት እንግዲህ ማማለድ ማለት ምን ማለት እንደሆነ፣ ነገር ግን እንደ ሰው ማማለድ እምቢ ያለውን ወይም አልታረቅ ያለውን ሰው ለምኖ ማስታረቅ ሳይሆን እግዚአብሔር እኛ ሳናውቀው እኛ ይቅርታ ሳንጠይቀው አስቀድሞ ስለወደደን ልጁን ኢየሱስ ክርስቶስ ለኀጢአታችን ዋጋ ይሆን ዘንድ በቀራኒዮ መስቀል ላይ እንዲሞት ስለላከው እሱ ሞቶ ደግሞ ከተነሳ በኋላ የተከፈለውን ዋጋ ይዞ በአብ ፊት ስለኛ የሚታይ ስለሆነ በጌታ በኢየሱስ ክርስቶስ አማላጅነት አማካኝነት የዘላለም ሕይወት እንደምናገኝ መጽሐፍ ቅዱሳችን ያረጋግጠልናል። ወንድሜ ይህ የአንተ ብቻ ጥያቄ ሳይሆን የብዙዎች ጥያቄ ስለሆነ በመጽሐፍ ቅዱስ መሰረት ከዚህ ምንም የሚጨመር ምንም የሚቀነስ ነገር እንደሌለ አውቀን ወደ ሌላ አቅጣጫ ሄደን የማያማልዱና የማያስታርቁትን ወይም ስራቸው ያልሆኑትን ቅዱሳን እና መላእክትን የለመንን ጊዜያችንን ከማጥፋት ለእኛ መሥዋዕት ሆኖ የመሥዋዕቱን ዋጋ ይዞ በአብ ፊት የቆመውን ስለ እኛ የሚታየውን ጌታ ኢየሱስ ክርስቶስን በመቀበል በእርሱ በኩል ወደ እግዚአብሔር በመቅረብ የዘላለምን ሕይወት እንድናገኝ እግዚአብሔር እያንዳንዳችንን ይርዳል። አድማጮቻችን፣ ወንድማችን ብርሃን ዓለም ከደሴ ባቀረበው ጥያቄ መሰረት ይህንን ሰፋ ያለ ማብራሪያ ሰጠናል። ሁለት ከዛ ጋር አከታትሎ የጠየቃቸው ጥያቄዎች በአጭሩ ነው የምንመልሳቸው። እንግዲህ እሱ አከታትሎ በጠየቀው መሰረት የመጀመሪያው አማላጅ ማለት ምን ማለት ነው የሚለውንና የሚያማልድ ማን እንደሆነ በትክክል መልሰናል። ሁለተኛና ሶስተኛ ጥያቄ ወንድማችን የጠየቀው ምን የሚል ነው? ማርያም እንደምታማልድ በመጽሐፍ ቅዱስ ማረጋገጫ አለ ወይ የሚል ነው። በአጭሩ እንግዲህ ለኃጢአት ስርየት የዘላለም ሕይወት ለማስገኘት ማርያም እንደምታማልድ በመጽሐፍ ቅዱስ ምንም አይነት ማስረጃ እንደሌለ እናረጋግጣለን። በሦስተኛው ጥያቄው ሄኖክና ኤልያስ ወደ ሰማይ እንዳረጉ በመጽሐፍ ቅዱስ አንብቤ ያለሁኝ ማርያም ወደ ሰማይ እንዳረገች የሚያረጋግጥ የመጽሐፍ ቅዱስ ጥቅስ አለው ወይም ተገልጾ አለ በመጽሐፍ ቅዱስ ውስጥ የሚል ጥያቄ ነው። ለዚህም ጥያቄ በአጭሩ እንመልሳለን። ማርያም ወደ ሰማይ አረገች ወይም ከሞት ተነስታ ወደ ሰማይ አርጋለች የሚል በመጽሐፍ ቅዱስ ውስጥ በየትኛውም ስፍራ እንደማይገኝ እናረጋግጥልሃለን። እንግዲህ ዋናው ቁም ነገር አማላጃችን ለኃጢአታችን ዋጋ ከፍሎ በሰማይ ስለኛ የሚታይ ጌታችን የኢየሱስ ክርስቶስ መሆኑን አምነን በመቀበል የዘላለምን ሕይወት ማግኘት እንድንችል አድማጮችንና ጠያቂያችንን ይህንን ቁም ነገር እንድንይዝ እናሳስባለን። በሚቀጥሉት ጊዜያት ደግሞ ሌሎችን የጥያቄዎች መልሶች ይዘን እንቀርባለን። እስከዛው የእግዚአብሔር ጸጋና ምሕረት ከሁላችሁ ጋር እንዲሆን ምኞታችን መሆኑን እንገልጽላችኋለን። ለሚኖራችሁ አስተያየትና ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 828182 ላይ ላኩልን። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ደና